በሰሜን ተራራዎች ብሔራዊ ፓርክ ላይ ሁለት ጊዜ የተቀሰቀሰው የእሳት ቃጠሎ አደጋውን ለመከላከል የአካባቢው ነዋሪ ርብርብ ሲያደርግ የቆየ ቢሆንም እሳቱ ከአምባው ባሻገር ወደ ገደላማውና ሰንሰለታማው የግጭ መንደር ሙጭላ አፋፍ በመዛመቱ ስራውን ከባድ አድርጎታል። ከደባርቅ ከተማ 50 ኪሎ ሜትር ርቀት አይና ሜዳ በኋላ ወደ ሶስት ሰዓት የእግር ጉዞ የሚጠይቀው እሳቱ የተነሳበት አካባቢ በህብረተሰቡ ርብርብ ጉዳት ካደረሰ በኋላ ቢጠፋም በሌላኛው ጎን የተነሳው ቃጠሎ ቀጠሉ ያገጠጠውን የተራራ ድረት በአጭር ጊዜ እያወደመው ሲዛመት በአይናችን ከርቀት ተመልክተናል። ሰው ገብቶ የሚያጠፋው ነገርም አይደለም። በመንግስት በኩል ግን ምናልባት የሚያርከፈክፍ ነገር አየር አዘጋጅቶ ቢጠፋ የተሻለና የበለጠ ይሆናል የሚል ነገር አለ። ምንም እሳቱ እናጠፋዋለን ባንልም፣ ያው እኛ መተን የበኩላችን ለመወጣት ከእሳቱ አካባቢ ሂደን ደርሰን ለማጥፋት ሞክረን ነበር። አልተቻለም። በጣም አስቸጋሪና ከባድ አሳዛኝ ሁኔታ ነው ያለው። አደጋውን ለመከላከል እስከ ሰባት ሺህ የሚደርስ ህዝብ በባህላዊ የእሳት ማጥፋት ዘዴ ተረባርቧል። በተለይ መጀመሪያ ላይ የተነሳውን የእሳት ቃጠሎ ለማጥፋት ህብረተሰቡ ደከመኝ ሳይል እሳቱ በፍጥነት እንዳይዛመት ትንቅንቅ አድርጓል። አይና ሜዳ የተባለው ቦታ እነዚህ ሰዎች እሳት ለማጥፋት ሲሄዱም ሆነ ሲመለሱ በራሱ በህብረተሰቡ ጊዜያዊ የመመገቢያ አዳራሽ ተዘጋጅቶም በተለይ ሴቶች ምግብ በማቅረብ ትልቅ ስራ ሲያከናውኑ ተመልክተናል። ለሚሄዱም ለሚመጣውም እንቋጥራል። እንግዳ እንደዚህ ደርሶ አጥፍቶ ለመጣው እናበላለን። በቃ ለሁሉ በባዶ ወዳቸው ከጎንደር ከባህር ዳር ስለሚመጡ መንገዱ በጣም ከፍተኛ አቀበትና ቁልቁለት ያለው ስለሆነ በልተው ከዚህ መሄድ አለባቸው። እዛ ደግሞ ሲያጠፉ ብለው የሚመጡት በጣም ደክሟቸው ውሃ ጠምቷቸው ስለሚመጡ ለእነሱም በተመሳሳይ እንጀራም፣ ውሃም፣ ዳቦም፣ ቆሎም እናስተናግዳለን። መጀመሪያ የተነሳው እሳት ቀይ ቀብሮና ጭላዳ ዝንጀሮ የሚኖርበት አካባቢ ነው። በጉዞችን ጭላዳዎች በእሳት ተለብልቦ ኦና ከቀረው የእሳት ትራፊ ምድር ላይ ሲርመሰመሱ አመልክተናል። አሁን የተነሳው ሰዓት ደግሞ የዋሊያዎች መኖሪያ በመሆኑ አደጋውን አስፈሪ አድርጎታል ነው የሚባለው። ሰፊ የሥነ ምህዳር ውድመት ማስከተሉንም የፓርኩ ቺፍ ዋርደን አቶ አበባው አዛናው ለዲደብሊው ተናግረዋል። አሁንም ከፍተኛ የሆነ ጉዳት ነው እያደረሰ ያለ። ባለፈው ወደ ሶስት መቶ አርባ ሁለት ሄክታር የሚጠጋ የሳርና የደን ሽፋን ነው የወደመው። አሁን ደግሞ በድጋሚ ሰሞኑን ባደረግነው ቅድመ ግምታችን መሰረት ወደ አራት መቶ ሄክታር የሚጠጋ የደን ሽፋን በእሳት ቃጠሎ ተጎድቷል። ነገር ግን አሁን ባለን ቅድመ አሰሳ መሰረት ትላልቅ አጥቢ እንስሳቶች አላገኘንም፣ ጉዳት የደረሰባቸው ከፍተኛ የሆነ ግን የሳር ሽፋንና የአስታ ወይም የውጨና ዛፍ ደን ጉዳት ደርሶበታል። በውስጡ የነበሩት የአዋፍ ጎጆዎች፣ አይጦች፣ ሌሎች ሌሎች ነገሮች እንደሚጎዱ ጥርጥር የለውም፣ እየተጎዱ ነው። በተለይ ደግሞ አሁን እሳቱ የደረሰበት አካባቢ የዋሊያና የጭላዳ መኖሪያ አካባቢ ነው። አሁን ቃጠሎ እያለበት እና ቃጠሎ አሁን ያው አቁጥጥሮ ጭ ወጥቶ ወደ ገደሉ ገብቶ ያለበት ሁኔታ ነው ያለ። በዚህ ከቀጠለ ከፍተኛ የሆነ የደን ሽፋን ውድመት ይደርስበታል። የሰሜን ጎንደር ዞን ችግሩ ከባድ በመሆኑ የፌዴራል መንግስት ልዩ ውሳኔ በማሳለፍ ቅርሱ ሊታደገው ይገባል ብሏል። ዋና አስተዳዳሪው አቶ ወርቁ ለምለሙ ለዲደብሊው እንዳሉት በእሳቱ አሁን ባለው ሁኔታ አገር እየጠፋ በመሆኑ ፈጣን ምላሻሻል በተቻለ መጠን አርሶ አደሩንና የአካባቢ ነዋሪ ሞብላይዝ አድርገን እሳቱ መጥፋት ችሏል። ግን በሌላ አካባቢ እንደገና መልሶ ስለተቃጠለ አሁን እንደምታየው በከፍተኛ ሁኔታ እየተስፋፋ ከቁጥጥር ውጭ የሆነበት ሁኔታ ነው ያለ። በአርሶ አደር ወይም በባህላዊ መንገድ የምንከላከለው አይደለም። ቴክኖሎጂ ጨምሮ የፌዴራል መንግስት አንድ የተለየ ውሳኔ ወስኖ ካላዳ ነው በምታየው መንገድ አገር እየጠፋ ነው ያለ። ዶች ቬሌ በስፍራው ተገኝቶ ባደረገው ምልከታ ህዝቡ ቅርሶችን ለመታደግ ከፍተኛ መስዋዕትነት መክፈሉን፣ ቃጠሎ ከፍተኛ መሆኑን፣ መሰል ችግር እንዳይከሰት ዘላቂ መፍትሄ የሚሰጥ የተደራጀ ዘመናዊ የእንዲህ አይነት አደጋዎች መከላከያ መሳሪያዎች መኖራቸው ግድ መሆኑን ተገንዝበዋል። ችግሩን ለመከላከል የእስራኤል የልዑክ ቡድን መግባቱንና ከኬንያ የመጣች ሄሊኮፕተር በእሳት ማጥፋት ስራ ላይ መሰማራቷንም ተመልክተናል። አደጋው ግን ሙሉ በሙሉ አሁንም አልተቀረ አልተረፈም። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።